The voice of a man. ኢትዮጵያ ውስጥ በ1997 ዓ.ም የተካሄደውን አጠቃላይ ምርጫ ተከትሎ በተነሳው ቀውስ ውስጥ የብዙ ሰው ሕይወት እንደጠፋ ይታወሳል። ያንን አጋጣሚ በማስታወስ እና በወቅቱ በመንግስት ታጣቂዎች የተገደሉ ዜጎችን ለመዘከር መላ ኢትዮጵያ አንድነት ድርጅት እና ሰማያዊ ፓርቲ ሰሞኑን በመኢአድ ጽህፈት ቤት ውስጥ የተከናወነ ስነ ስርዓት አዘጋጅተው ነበር። ሰለሞን አባተ የተለያዩ አካላትን አነጋግሮ ተከታዩን አዘጋጅቷል። አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝደንት፣ እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ሁለታችሁም አመሰግናለሁ ለጊዜያችሁ። ባለፈው ሳምንት ውስጥ ሰኔ አንድን ምክንያት በማድረግ የመታሰቢያ ዝግጅት አዘጋጅታችሁ ነበረ። ሁለታችሁ ናችሁ በጋራ በመኢአድ ጽህፈት ቤት ውስጥ ያንን ፕሮግራም ያሰናዳችሁት። ይህንን የመታሰቢያ ዝግጅት የምታዘጋጁት በየዓመቱ ነው ወይስ አሁን ለመጀመሪያ ጊዜ ማዘጋጀታችሁ ነው። ከአስራ ሁለት አመት በኋላ አንዳቸውበመያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርቶ አውቅም እስካሁን። ልዩ የሚያደርገው ያሆኑን ያው ሁለታችን እንደ አንድ ፓርቲ ሆነን በጋራ በምናደርገው ስራና በትብብር በምናደርጋቸው የስራ ሂደቶች ተግባብቶ አብሮ መከበሩ ልዩ የሚያደርገው ሁለቱ ፓርቲዎች እንደ አንድ በአንድ ሶስት ቤት በአንድ ሀሳብ በአንድ ፕሮግራም ማክበራችን ነው እንጂ በመያድ በኩል በየአመቱ የሚደረግ ስለሆነ ነው። እሺ፣ አቶ የሸዋስ። አዎ ትክክል ነው። አንድ አይነት ነው እንግዲህ። የመያድ ትንሽ ለየት የሚለው የቅንጅቱ አካል ነበረ ሰማያዊ። ከዛ በኋላ ነው የተመሰረተው እና የፕሮፌሰር አስራት ወልደየስ መታሰቢያ፣ የሰኔ አንድ መታሰቢያ፣ አሁን ደግሞ በቅርብ የተገደለው የሰማያዊ ፓርቲ አባል የሳሙኤል አወቀ መታሰቢያ፣ እነዚህ ሁሉ የነጻነት ጉዞው ሰማዕታት ናቸው። እና ነጻነቱ እስኪገኝ ድረስ ህዝብ በመረጠው እስኪ ተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም፣ ለአባሎችም፣ ለአመራሮችም እየገለጽን በየአመቱ እንቀጥላለን እና የተለመደ ነው ይሄ እያደረግ ነው ያለ ነው። ለሁለታችሁም ያሉኝ ጥያቄዎች አሉ። ከዚያ በፊት ግን በዚህ ውይይት ላይ እንዲሳተፉ ከመንግስትም ወገን ከመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ተጠሪዎች ወይም ባለስልጣናት እንዲሳተፉ ጥረት እያደረግኩ ነው ያለሁት በኢትዮጵያ ሰብአዊ መብቶች ኮሚሽን በኩልም እንደዚሁም በሰብአዊ ቶች ጉባኤ በኩልም የሚሏቸው ሀሳቦች ካሉ ለማሳተፍ ጥረት እያደረግኩ ነው ያለሁት እና በተቻለና በተገኙ ጊዜ የእነሱንም ሀሳቦች ለማንጸባረቅ ለማሸራሸር ጥረት አድርጋለሁኝ። እና ወደ እናንተ አሁን ስመለስ፣ ለመሆኑ ለምን ሁለታችሁ ብቻ ሆናችሁ? ለምን ሌሎች አካላትን ለምን ሌሎች ፓርቲዎችን ማሳተፍ አልፈለጋችሁም ከመንግስትስ በኩል እንዲሳተፉ እንዲገኙ በዚህ ስነ ስርአት ላይ ሞክራችኋል ለማድረግ በነገራችን ላይ የሁለቱ ፓርቲዎች ቅድም ሙልጌታ እንደገለጸው ብዙ ስራዎችን አብረን እየሰራን ነው ትብብር እና ከዚያም የላቀ ደረጃ ላይ ያለ ነው ሁለቱ ፓርቲዎች የሚባልም አይደለም እንደ አንድ እየሰራ ነው ያለ ነው ሌሎችን ፓርቲዎችንም ጋብዘናል የተገኙም አሉ ቅድም የጠቃቀስታቸው የሰብአዊ መብት ድርጅቶችን ተጠርተዋልም ተገኝተዋልም የህግ ባለሙያዎች የተለያዩ ድርጅቶች ሀላፊዎች ሁሉ ተገኝተዋል። ለዲፕሎማቲክ ማህበረሰቡ የተገኙ ሰዎች አሉ። እና ሁለቱ ፓርቲዎች እንደ አንድ እየሰሩ ስለሆነ ነው ለየት የሚያደርገው፣ እንጂ ሌሎችም ፓርቲዎች ተጠርተዋል፣ ተጋብዘዋል እየተገኙም ተወካይ የላኩም አሉ። የሚጨምሩት አለ አቶ ሙሉጌታ ሀሳቡ እንዳለ ወስደውና መጨመር የምፈልገው ምንድን ነው? መያድ በዛን ጊዜ ለጉዳዩን ባለቤት ሆኖ ሰለባ ከሆኑ አባላትና ደጋፊዎች መካከል ሰለባ ከሆኑ ኢትዮጵያውያን አብዛኛው የክንጅቱ እና ከክንጅትም የመያድ አባላት እና ደጋፊዎች ናቸው። በክንጅቱ ሰባ አምስት ፐርሰንት ነበር መያድ መቀመጫ የነበረው በዛን ጊዜ ስንዋሀድም ራሱ ስንቀናጅ አራት ፓርቲዎች ወደ ክንጅት ሲመጡ መያድ ሰባ አምስት ፐርሰንት ያክል ድምጽ ስለነበረው ነበር ክቡር ኢንጂነር ሻውልም ፕሬዚደንት ለመሆን የበኩት በ ትንጅቱ ጊዜ ከዚህ አንጻር መያድ የሚያተኩርባቸው ተጎጂ የነበሩት የመያድ ደጋፊና የመያድ አባላት ነበሩ አብዛኛዎቹ። ና መያድ በትክሉ የጉዳዩ ባለቤት ነው። ና ፕሮፌሰር አስራትን መታሰቢያ ና የሰኔ አንዱን የዘጠና ሰባት ሰማይታት መታሰቢያ አሳልፈ ነው ማናውቀው ከዚህ አንጻር ነው እንግዲህ የሺ ዘጠኝ መቶ ዘጠና ሰባቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ሕይወት ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ ላይ ሁሉ ብዙ ተጽዕኖ፣ ጫና አሳድሯል። በስነ ልቦናም በአካልም እና ያን ጊዜ ያንን ሁኔታ መንግስት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ መንግስትም ከአቅም በላይ የሆነ ወይም ደግሞ ተመጣጣኝ ያልሆነ ኃይል አለመጠቀሙን የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው እና እናንተ ሁኔታውን ስትገመግሙት መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙት እና ባለፉት አስራ ሁለት አመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? የተለየ ሀሳብ ነው እናንተ ያላችሁ? መንግስት ያን ጊዜ ስትክክል ነበረ ምን ትላላችሁ? እንግዲህ በመታሰቢያ ፕሮግራሙም ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን እያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱት፣ እና አሁንም በምርጫ ስርዓት መቀየር አልተቻለም የሚለው ነጥብ ትናንትናም በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ፣ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ ዳኛ እንደሚሸነፍ ሲያውቀው ነው ወደ ግድያ የገባው። በንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ብቻ ወርድ ምንም እንኳን አሁንም ወደ መቶ ፐርሰንት የሄደበት ቢሆንም ከዛ ጊዜ በኋላ ስርዓቱ ይዝን የባሰ ወደ ኋላ የሄደበትን ነው ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። ከዘጠና ሰባት እንግዲህ እስካሁን ድረስ አስራ አንድ አስራ ሁለት ዓመት ሆኗል። በመሀል በክፍለ ሀገር፣ በተለያዩ ክልሎች፣ በአዲስ አበባም አሁን እስከ ሁለት ሺ ስምንት ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንም ግደሉ ብሎ de irmãs e de ተጠያቂ አልሆነም እስካሁን ድረስ የሚል ግምገማ አድርገናል። የሚያስደንቀው ነገር በዕለቱም የተነሳው አምስት መቶ አርባ ሰባት ወረዳዎች አምስት መቶ አርባ ሰባት የተወካዮች ምክር ቤት የህዝብ ወኪል ነን የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለወርርድ እኔ ወረዳ ላይ ሰው ሞቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ፣ አንድም ለህዝብ የሚቆረቆር እንደሌለ፣ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት እስኪ እስኪመጣ ድረስ የነዚህን ለእኛ ነጻነት ሲሉ የሞቱ እህት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙልጌታ ይጨምርበት። እሺ ወደ እሳቸው ከመሄዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ፣ ለመከታተል ያህል በእነዚህ አምስት መቶ አርባ ሰባት ወረዳዎች የተመረጡ የህዝብ ተወካዮች፣ አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው እርስዎ ፓርላማው ተቀ ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት? አዎ፣ የውሸት ነው። ተግባሩ ነው እኮ የሚናገረው በመሰረቱ ገለልተኛ ምርጫ ቦርድ፣ ገለልተኛ ተቋማትን ስንጠይቅ የነበረው ሕዝብ በትክክል መርጦ መሪዎቹን ወደፊት እንዲያመጣ ነው፣ በተደጋጋሚ ስንጠይቅ የነበረው ያ፣ አለመሆኑን የሚያሳየው እኮ ሰለሞን፣ ይሄ ሁሉ ሰው በየወረዳው ሞቶ፣ ለምሳሌ አምቦ የሞት አለ ኦሮሚያ ውስጥ፣ ጎንደር የሞት አለ፣ የሞቱ ሰዎች ወንድሞች እህቶች አሉ፣ ደቡብ የሞቱ እህቶች ወንድሞች አሉ። ለእነዛ አንድም ሰው እኔ እንግዲህ ሳልሰማው ያለፈኝ ካለ ልታረም ትችላለህ ሰለሞን። አንድም ሰው አንድም የህዝብ ተወካይ እናያለን እኮ በአሜሪካ፣ በአውሮፓ፣ በአፍሪካ ሀገሮች እንኳን ሲጠይቁ እኮ እናያለን። በታንዛኒያ፣ በኬንያ ኢቭን በኡጋንዳ አሁን እነዚህ ቅርብ ነጻ በወጡ ሀገሮች እንኳን ከግድያ በኋላ የሞቱትን እንኳን መመለስ ባይችሉ የሰሩት ስርአት ቢኖር ተጠያቂነትን ማስፈን ችለዋል። ማንም የሰውን ህይወት አጥፍቶ ሳይጠየቅ የቀረ ባለስልጣን የለም። ይህን ስርዓት ከሰሩ በኋላ እኛ ጋር ግን ይህንንም ማድረግ አልቻልም እስካሁን ድረስ እነዚህ ሁሉ እህት ወንድሞቻችን ሞተው ተሰውተው ተገኛነት ማሰን አልቻልንም። አሁን ከስድስት ወር በፊት ከዓመት በፊት በሁለት ሺህ ዝምምር ግጥያ በኦሮሚያ በአማራ ክልል በተፈጠረው ነገር ማንም ሰው ተጠያቂ አልሆነም። የትኛው ባለስልጣን ለፍርድ ሲቀርባ? ይሄ እስካልሆነ ድረስ ግድያ ሊቆም አይችልም። ተጠያቂነትን ማስፈን አለብን። ተጠያቂነት እንዲመጣ ደግሞ ሕዝቡ በመረጠው መተዳደር አለበት የሚል መንፈስ ያለው ዝግጅት ነው የቀረበው። አላማውም ይሄ ነው። የሞቱትን ሰዎች እያነሱ ማልቀስ ሳይሆን አላማቸውን ይዞ የማስቀጠል ነው ዋናው አላማው፣ የፕሮግራሙ አላማ። አቶ ሙሉጌታ አመሰግናለሁ። በእኔም በኩል ያ ዘመን በሁለት ነገሮችን ነው ምናስ ታስበው በእኔ በኩል ዘጠና ሰባት በመጀመሪያ አገዛ ስርአቱ ገርበብ ቢያደርገውን በር ወለል አርጎ ከፍቶ የዲሞክራሲን እንቅስቃሴ የህዝብን ኃይልና የህዝብን መብት የህዝብን መራችነት ያሳየ ነው። እንደዚሁም ደግሞ ከተወሰኑ ወራቶች በኋላ እንዲሁም ተኩስ ከተጀመረበት ከሰኔ አንድ ጀምሮ ሙሉ በሙሉ ደግሞ የዲሞክራሲን በር ጥርቅም አድርጎ የዘጋ ሂደት ነው ያለው እና ከሰኔ አንድ የተጀመረው ግድያ በእስርም በግድያም ተብሎ አሁን እስካለንባት ሰዓት ጊዜ የቆመ ነገር አይደለም። የተለወጠ ነገርም የለውም። ያንን የምናስበው ትግሉም መልሱን እስካላገኘ ድረስ ህዝቡ መልስ እስካላገኘ ድረስ ትግሉ ውጤት እስካላመጣ ድረስ በአሸናፊነት መንፈስ እስካልተደመደመ ድረስ እነዚያ በዚያን ሰዓት ለነጻነታቸው፣ ለመብታቸው፣ ለድምፃቸው ወጥተው ራሳቸውን አሳልፈው የሰጡ ለሀገራቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ወጣቶች፣ አረጋውያን፣ አረጋውያት እንዲሁም ህጻናትን ጨምሮ አስደናቂ ነገር ነበር። እኔ የማይረሳኝ መርካቶ አካባቢ የመዋል ህጻናት ትምህርት ቤት ነበርና ህጻናት ከትምህርት ቤት ወጥተው ሲሄዱ፣ ወላጆቻቸው ይዘዋቸው ሲሄዱ ህጻናት ገና በሶስት አመት አራት አመት አምስት አመት እድሜ ክልል ውስጥ ያሉ ህጻናት ሳይቀሩ የቅንጅትን ምልክት ወይም አርማ የሚያሳዩበት ዘመን ነበር ያ ዘመንና እንግዲህ ያውም እንዲሁ ከህጻናት ጀምሮ ነበር የነበረው። አልመረተም ሁሉንም ህጻናትንም፣ ወጣቱንም፣ አረጋውያንንም ማዕከላዊነት እድሜ ያለውንም ሁሉ ከዛ ጊዜ የጀመረ እንዲሁ ጾታና እድሜ ሳይለይ ካሁን ድረስ እንደምታስታውሰው ሰለሞን በአንድ ጀንበር በመቶዎች የሚቆጠሩ ባህር ዳር ላይ ያለፉበት ዘመን ሩቅ አይደለም። በኦሮሚያም ላይ እንደዚሁ የተፈጠረው ችግር እንደ ቀላል የሚታይ አይደለም። ሌሎችም ቦታዎች ላይ እስካሁን ድረስ ያለ ነገርና የቀጠለ ስለሆነ እነዚህ ነገሮች እልባት የሚያገኙት በአንድ ሀሳብና በአንድ ዓላማ ሲጠቃለል ሀገር በመረጠችው መተዳደር ስትችል፣ ህዝቡ በመረጠው መተዳደር ሲችል እንዲሁም ወጥቶ መርጦ በሰላም መግባት ሲችል እና በመረጠው ሰው መተዳደር ሲችል እንደሆነ ይህንን የሚያመላክት ነው። ባህሉ መነሻነትም ወኔን የሚሰንቅና ወኔን የሚያጭር እንጂ ተስፋ የሚያስቆርጥና ስርዓትን የሚያጎናጽፍ አልነበርም። ባህሉም ሲከበር ሲነሳ የነበረው ከታዳሚውም፣ ከህዝቡም፣ ከአባላትም፣ ከደጋፊም ገለልተኛ ከሆኑ ከፖለቲካው ማለት ነው ወገኖችም ሲነሳ የነበረው እንዲህ አይነት ሂደት ነበርና በባህሉ ላይ አሁንም ወደፊት የሚቀጥልበት እንጂ በዘጠና that. Uh -huh. ያሸነፍነው እንድላችንን እያወራን እንድላችን ላይ የምንቆምበት የሞቱትን እያሰብን ደግሞ የምንፈራበት ባህል አይደለም ያከበርነው። ሶሎሞን፣ ሁለታችሁም በምታነሱት ጥያቄ በህዝብ ያልተመረጠ መንግስት ነው ወይም እውነተኛ በሆነ ምርጫ ወደ ስልጣን የወጣ ምክር ቤት አይደለም ብላችሁ ነው ሁለታችሁም የምትናገሩት። እና ስልጣን የህዝብ እንደሆነ በህገ መንግስት ደረጃ በተደነገገባት ሀገር ውስጥ የስራ አስፈጻሚውንም ስልጣን የሚይዘው በፓርላማው አብላጫ መቀመጫ ያለው ነው በዚህም ምክንያት አብላጫ መቀመጫ ያለው ኢህአደግ ነው መንግስቱን የመሰረተው፣ ከጠቅላይ ሚኒስትሩ ጀምሮ በሚኒስትሮች ደረጃ እና በብዙ ተቋማት ውስጥ። ይሄ ማለት ያ እናንተ ህጋዊነቱን ተቀባይነቱን ጥያቄ ውስጥ የምታስገቡት ፓርላማ ነው የስራ አስፈጻሚውንም አካል የመረጠው ወይም ስልጣን የሰጠው እና የኢትዮጵያን መንግስት ተቋማት በአጠቃላይ ማለት ነው። ሶስቱንም ዘርፎች ህጋዊነት ነው የምትጠራጠሩት ጥያቄ ውስጥ የምታስገቡት በዚህ ሁኔታ እኛ because I'm doing it, የፖለቲካውን እንትን ትሆና ከህዝቡ እንደ አንዱ ነኝ። በሁለት ሺ ሰባት ምርጫ አራት ወር፣ ስድስት ወር አልሞላውም። የኦሮሚያ ህዝብ ወጥቶ አላውቅህም ሲለው መቶ በመቶ መረጠኝ ያለው አካል ሲጥለው ምንድን ነው የመተማመኛ ድምፅ ሲነፍገው ስድስት ወር አልሞላውም። በአማራ ክልልም ልክ እንደዚሁ በስምንት ወሩ አመት እንኳን አልሞላም። ዞር በሉ አናውቃቸውም ሲላቸው ያንንም ተከትሎ መንግስት ጥፋቱን አምኖ ካቢኖችን ሁሉ ስድስት ወር፣ አንድ አመት የሰሩ ካቢኖችን ሲያወርድ ስለዚህ ህዝቡ ነው ትክክል እንዳልሆነ የመሰከረው ስድስት ወርና በአንድ አመት ውስጥ ይህንን ደግሞ በተወሰነም ደረጃ እያንሻፈፉም ቢሆን የመንግስት ከፕሬዚዳንቱ ጀምሮ ጠቅላይ ሚኒስትሩ፣ ሌሎችም የመንግስት ባለስልጣናት የተቀበሉት ነገር ነው እና እንደ ዜዛ እያየን አይናችን እያየ እየተጭበረበርንበት ስለሆነ ምርጫ ሲደርስ የተቃዋሚ ፓርቲ አመራር አባላት እየታሰሩ የሌላውን እጅና እግር አስሮ ስለሆነ ምርጫውን የሚያደርጉት በፍጹም ልንቀበለው የምንችል አይደለም። የተቋማቱ ገለልተኝነት ጥያቄ ውስጥ ነው። ሕጎቹ ወረቀት ላይ ቢቀመጡም ተግባራዊነታቸው ጥያቄ ውስጥ ነው። ይህንን ደግሞ ሕዝቡ በግልጽ የተናገረው የመንግስት ባለስልጣናት ነን የሚሉትም ያመኑት ስለሆነ እንደ የኛ ብቻ ተደርጎ መወሰድ የለበትም፣ በማለት ነው። አቶ ሙሉ ጌታስ፣ አመሰግናለሁ። ሶሎሞን፣ አንድ ነገር ብቻ ነው ማንሳት የምፈልገው በዚህ ላይ ያው ሄሽዋስ አስቀምጦታል። በወቅቱ መቶ ፐርሰንት ምርጫ በአለም አቀፍ ተሞክሮም በአፍሪካም በኢትዮጵያም ከታዩ ምርጫዎች አይቶም ተሰምቶም የማይታወቅ ነበር የተደረገው። ይህንንም መቶ ፐርሰንት አሸንፍ ያለው ብሎ ፓርላማው ተሰብስቦ መንግስት ለመመስረት ባደረጉ ጊዜ ወይም ከመሰረቱ በኋላ ወደ አቋሙን አሳውቋል። ታችን መያድ አስታውሳለሁ መግለጫ አውጥቶ አሁን የተደረገው ምርጫ ችግር እንዳለበት እና ፍትሃዊ እንዳልሆነ በዚህ ምርጫ የሚመሰረተውን መንግስት እንደማይቀበል ጭምር በመግለጫ ታውቋል። በወቅቱ ድርጅታችን እና ይህንን ይህን የምናምነው የምንከተለው ማለት ነው። ምንድን ነው መቶ ፐርሰንት የተመረጠ መንግስት እንዴት አንድ አመት ሳይሞላው ህዝብ ወጥቶ በነቂስ ወጥቶ ለዛውም ቲኬት ሳይሆን በነቂስ ወጥቶ በዋና ዋና ቦታዎች ለዛውም በአማራ፣ በኦሮሚያ፣ በደቡብ በሶስቱም ክልሎች ላይ እንዴት እንዲ ያለ ስፍራዊ ምርጫ ቢሆን እንዴት ሰው የመረጠውን አላውቅንም ብሎ ሌላው ይችላል። ይሄ በጣም አስደናቂ ነው። ማረጋገጫውም ህዝቡ ነው። እንዳልመረጠ ያረጋግጠው ህዝቡ ነው። ከዛ ወደ አገዛዝ ስርዓቱ ባለስልጣኑ ስንመለስ በትንታኔ እንኳን ሲያስቀምጡ ክቡር ጠቅላይ ሚኒስትሩ ምንድን ነው ሲሉ የነበረው አርባ አምስት ፐርሰንት ሞር አርባ ሁለት አካባቢ አስቀምጠው ይሄ ወንበር ክፍተት ያሳያል። እና ይሄ ደግሞ ድምፅ አልባ ነው ማለት ነው። ይሄ ድምፅ የተቃዋሚ ወይም ይሄ ቦታ ባለቤት የሌለው ድምፅ አለ ማለት ነው። ያልተወከለ ህዝብ አለ። ህዝብ አልወከለው ማለት ነው። ይህም ቦታ የሚወክል ህዝብ ድምፅ የለውም ማለት ነው ብለው በትንታኔ ሲያስቀምጡ ሰምቻለሁ። አጋጣሚ ና አገዛ ስርአቱም ወይም ገዢው ፓርቲ እንደውም ባለስልጣኖችም የሚክዱበት ነገር አይደለም። እነሱም ራሳቸው የምንገልጽበት ቋም ይለያ እንጂ እኛ በፍለፊት እነሱ በተዘዋሪ ያስቀምጡት እንጂ አንድ አይነት ቋንቋ ነው የምንናገረው። በዚህ በመቶ ፐርሰንት ምርጫ እነሱም የተስማሙበት አይመስለኝም እንኳን እኛ ያው በወቅቱ አሳውቀናል። ይህን ጥያቄ ያነሳሁላችሁ ያለ ምክንያት አይደለም። አንድ መንግስት መለወጥ አለበት ተብሎ ጥያቄ ከተቃዋሚዎች ሲቀርብ በዲሞክራሲያዊነት ላይ አደጋ ጥሏል፣ አደጋ ደቅኗል፣ በሙስና ተውጧል፣ በስልጣን መባለግ አለ፣ ቃሉን አላከበርም ወይም አደርጋለሁ ያላቸውን አልፈጸመም ብሎ አንድን መንግስት እንዲለወጥ መጠየቅና መንግስቱ ሲጀመርም ህጋዊ መንግስት አይደለም ብሎ ጥያቄ ማንሳት የተለያዩ ስለሆኑ ነው። መሰረታዊ ለውጥ ያለበት ውስጡ ስለሆነም ጭምር ነው። ይህም ሆኖ ግን እስካሁን ድረስ ያሉትን ችግሮች ሁሉ ለመፍታት በሚል የተለያዩ ጥረቶች በተለይ ከቅርብ ጊዜ ወዲህ ሲደረጉ እያየን ነው ያለ ነው። የፓርቲዎች የጋራ ምክር ቤት የመሳሰሉ ነገሮች አሉ። በዚህ ሁኔታስ ወደ መነጋገር፣ ወደ መግባባት መምጣት የሚቻልበት ሁኔታ የለም ኢትዮጵያ ውስጥ? አቶ የሸዋስ፣ በነገራችን ላይ በዚህ በሰኔ አንዱ መታሰቢያ ላይ ኢህአደግ ስልጣን ላይ እስካለ ድረስ እየገደለን ይቀጥላል የሚል መልእክት ያለው ንግግር አድርገው ነበር። እና ተስፋ የለውም የተሻለ ለውጥ የማምጣት የሚል ሀሳብ አላችሁ? አመሰግናለሁ። በመሰረቱ እዛ ላይ ያደረግኩት ንግግር ላይ ተጠያቂነት እስከሌለ ድረስ ግድያ ይቀጥላል ነው የንግግሩ ዋና ጭብጥ። እና ተጠያቂነት ደግሞ ኃላፊነት ከሰጠው አካል ይጀምራል። ህዝብ ኃላፊነት የሰጠው አካል ከሆነ ህዝብ ያወርደኛል ሲል፣ የህዝብን ተጠያቂነት ሲፈራ ለህዝብ ታዛዥ ይሆናል። ያለዛ ግን ላስቀመጠው አካል ብቻ ነው ታዛዥ የሚሆነው። እኔ እዚህ ሰኔ አንድም አሁን ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያህል ሰው ሞተ። በቃ ቁጥር ነው። ሁለት መቶ ሰው አራት መቶ ሰው አምስት መቶ ሰው ሆኖ ቁጥር ብቻ ዳታ ማስታወቂያ ሆኖ ይቀራል እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው እንደዚህ አይነት ሂውማን ኤለመንት አለው እና ሰው ቁጥር አይደለም፣ ቁጥር አይደለም። እና አንድም ሰው ብዙ ነው፣ አንድ ሰው ብዙ ነው ትክክል እግዚአብሔር። አንድ ሰው አንድ ሰው ነው። አገር ማለት አንዳንድ ሰዎች ተደምረው ነው ሀገር የሚሆኑት እና እንትን ሁሉ ያሳንሰዋል። የሞተውን ሰው የተሰዋውን ሰው በትክክል እንዳናየው ያደርጋል ቁጥር እና እኔ አስታውሳለሁ ዘጠና ሰባት የመጀመሪያው አካባቢ አካባቢ ግድያ ላይ እነ ሽብሬ ሽብሬ የምትባል ልጅ ነበረች። አሁን እሷ እናት አላት አባት አላት ወንድም አላት እህት አላት። እና እንደዚህ አድርገን እያንዳንዱም ሰው ስናየው ነው ህኖሙ የሚገባን። እና ስርአቱን በተመለከተ እኛ ግልጽ የሆነ አቋም ነው ያለን። ህዝብ እስካልመረጠው ድረስ መምራት የለበትም አንድ ስርአት። ያለዛ እየተደናበረ እያጠፋ በጥፋት ላይ ጥፋት እየጨመረ ነው የሚሄደው። ተመልከት አሁን በጥልቅ እታደሳለሁ የሚል የምርጫ መወዳደሪያ ያልነበረው ኢህአዴግ የተወዳደረው ሌሎቹን የሚሰራቸውን ነገሮች አቅርቦ ነው። እዛ ላይ ሴል ካደረገ ምልክት ነው ያለበት። በጥልቅ እታደሳለሁ ለሚቀጥሉት ስድስት ወራት ወይም ለሚቀጥለው አንድ አመት የሚል ሲመረጥ ያስተዋወቀው ነገር አልነበረም። ስለዚህ ነው እየተገለባበጡ ቅርጽን እየቀያየሩ በአገዛዝ ብቻ እኖራለሁ ማለት ለራስም አይበጅም፣ ለህዝብም አይበጅም፣ ለሀገርም አይበጅም። አጥፊ አካሄድ ነው ምንለው። ስለዚህ እንዳልኩ የህዝብ ድምፅ መከበር አለበት። ህገ መንግስት መከበር አለበት። ህገ መንግስት ላይ የተጻፉ ነገሮች መከበር አለባቸው። የሚገርም በሌላው አገር ሀገር ህገ መንግስት ዜጋው መንግስትን የሚጠይቅበት ሰነድ ነው። እኛ ሀገር ግን ተገልብጦ መንግስት ዜጋውን የሚያስፈራራበት አክብር እያለ የሚቀጠቀጥበት ሰነድ ይሆናል እና ተስፋ የለም ማለት አይደለም። ተስፋ ስላለን ነው የምንታገለው። ለውጥ ይመጣል። ለውጥ ተፈጥሯዊ ነው የማይቀር ነው። ነገር ግን ያንን ለውጥ በስርዓት በምንመራው ሁኔታ መሆን አለበት። የአንድ ሀገር ሰዎች ነን። የአንድ ሀገር ዜጎች ነን። አንድ ሀገር ነው ያንን ይዛችን ሀገር ሕልውና በሚያስጠብቅ መልኩ ለውጡን መምራትና ማስተካከል አለብን ከሚል እንዲህ ተስፋ በማጣት ምናምን አይደለም። ግን የሚሰሩ ስራዎች የሚደረጉ ነገሮች በፍጹም እሱን የሚያሳዩ አይደለም። ነገር ግን በማንኛውም በየትኛውም ደረጃ ቢሆን ቆራጥ ኢትዮጵያውያን ቆራጥ ወጣቶች አሉ ለውጡ የሚቀር አይደለም በእኛ እምነት አቶ ሙሉጌታ እሺ ሰሎሞን አመሰግናለሁ ሆኔ በኩል አንድ ቅድም ነካ አድርገህ ያለፍካት ነገር አለች የፓርቲዎች ምክር ቤት የሚል አሁን ይህ ምክር ቤት አሁን የተቋቋመ አይደለም ሁለት ሺ ሁለት ላይ አስታውሳለሁ የምርጫ ስነ ምግባር አጽድቀን አፈራርመን የጋራ ምክር ቤት ነበረን እና በዛን ሰዓት እኔ ሶማሌ ክልል ጅጅጋ ከተማ ነበር የነበርኩትና በዚህ ስነ ምግባር ላይ ምን ይላል? ምርጫ ተጠናቆ ምርጫ ቦርድ ባስቀመጠው ጊዜ ሰሌዳ መሰረት ውጤቱን ቦርድ እስከሚገልጸው ድረስ ያሸነፈም የተሸነፈም አሸነፍኩም ተሸነፍኩም ብሎ ማንኛውም አካል መግለጽ አይችልም ይላል። በዚያ ስነ ምግባር ላይ ማለት ነው። ነገር ግን ምርጫው አስራ ሁለት ሰዓት ላይ ተጠናቆ ሁለት ሺ ሁለት አስታውሳለሁ፣ ሶስት ሰዓት ዜና ላይ ነው ኢህአዴግ ከዘጠና ፐርሰንት በላይ እንዳሸነፈ በወቅቱ የነበሩ ባለስልጣኖች የገለጹት። እና ይህ ስነ ምግባር የተለየ ነገር አይደለም። ምክር ቤት የሚባለው በራሱ ያኔ ስነ ምግባሩን አጽድቀን ነው ምክር ቤቱን የመሰረት ነው። በዚህ በሁለት ሺህ ሁለት ምርጫ ላይ የምርጫው ስነ ምግባር ተጥሷል እና በምክር ቤቱ አንቀጥልም ብለን ይወጣ ነው እኛ ትክክል አደለም ተጥሷል ብለን ከዛ ጀምሮ የመጣ ምክር ቤት ነው አሁንም ያለው። ዛሬ የተመሰረተ ምክር ቤት አይደለም። ይህ ምክር ቤት የራሱ አካሄድ ሊኖረው ይችላል። ግን ለውጥ ሊያመጣ የሚችል ጥርስ ያለው ምክር ቤት አደለም። ያኔም ውስጡም ስለነበር አይተነዋል። እኛ ጥሳችሁታል፣ እድጋ አፍርሶታል፣ ገዢ ፓርቲ አፍርሶታል ስነ ምግባሩን እና በዚህ መቀጠል አንፈልግም ብለን ነው የወጣ ነው። ምናልባት እንግዲህ አሁን እያደረግን ባለነው የድርድር ሂደት ከፋ የምናደርጋቸው ነገሮች ይኖራሉ። ለውጥ የተወሰነ ነገር ይመጣል፣ ሜዳው ይስተካከላል፣ የታሰሩ ፖለቲከኞች እና ሌሎችም ሊፈቱ ይችላሉ ብለን የምናደርጋቸው የድርድር ሂደቶችን አማጠን አልተጠቀምናቸውም እና በምክር ቤቱ ሳይሆን በዚህኛው አካል ምናልባት ጥቂት የምንጠብቃቸው ተስፋዎች አሉ ብዬ ነው የማስበው። እና በሌላ መልኩ ስናስቀምጠው እኛ ከሞላ ጎደል ህገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ህገ መንግስት አልተተገበረም፣ ተግባር ላይ አልዋለም፣ አልተሰራም። የሚፈጽመው አካል ተጠያቂነት የለውም ህገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆን እና የሚፈጸም ስላልሆነ ነው። አሁን ብዙ ሰዎች የመሞታቸው ምስጢር የገዳዎች አለመጠየቅ ምስጢር ገዳው ገዳው አይደለም ገዳው እኮ ግደል ሲሉት መግደል ነው እንጂ ለምን እንደሚገድልም አያውቁም። ያዘዘው አካል ግን ተጠያቂ መሆን አለበት። ትዕዛዝ የሰጠው አካል ትዕዛዝ የሰጠው አካል ካልተጠየቀ ገዳውማ እንዳንድ የስራ መስክ እኮ ነው፣ በቃ በተሰማራበት ስራ ላይ ነው እየሰራ ያለው። ወታደር ነው፣ ትዕዛዝ ይሰጠዋል። ወታደር ደግሞ ወዶ የሚገባበት ስምምነት ስለሆነ የራሱ የሆነ ስነ ምግባር አለው። በዚያ በሚቴሪ ደንብና ህግ መሰረት አድርግ የተባለውን ማድረግ ነው። ይሄ አደለም እኛ ነው እኔ የምንረዳው ይህን አደለም። ነገር ግን በእንደዚህ አይነት በሰው ህይወት ላይ በሚፈጸም ወንጀል ላይ ትእዛዝ የሰጠው ብቻ ሳይሆን የፈጸመው፣ ያስፈጸመው ሁሉ ተጠያቂ ናቸው የሚሆኑት በህግ አግባብ ከተወሰደ በጦርም ሁኔታ ትክክል ነው። በህግ አግባብ ስንሄድ እነዚህ ሶስቱም ነገሮች ተጠያቂ ናቸው የሚሆኑ በዋናነት ግን ሊጠየቅ የሚገባው ትእዛዙን ያስተላለፈው አካል ነው ያመነጨው አካል አዎ ትእዛዙን ያስተላለፈው አካል አድርግ ብሎ መመሪያ የሰጠው አካል ተጠያቂ ቢሆን በኢትዮጵያ ብቻ አይደለም እኛ ይሄ ነገር በአፍሪካ ራሱ ተደርጎ የሚታወቅ አይመስለኝም እና እነዚህ ነገሮች ተፈጻሚነት ስለሌላቸው ለዚህ ነው ግፍና በደል ከዛም አልፎ ግድያው እየቀጠለ የሚሄደው ሶሎሞን የኢትዮጵያ ህገ መንግስት አሁን ካነሳችሁት አይቀር እናንተም ደጋግማችሁ ነው የምታነሱት ህገ መንግስት ህገ መንግስት ትላላችሁ እና በብዙዎች ዘንድም በጣም በትልቅ ደረጃ የሚታይ እና የሚከበር ህገ መንግሥት ነው፣ እንደ ሰነድ ማለት ነው። በተቃዋሚዎችም በመንግስትም በተንታኞችም አይን ሲታይ፣ በህግ ባለሙያዎችም አይን ሲታይ ምናልባት የተወሰኑ ክፍተቶችና ጉድለቶች አይጠፉበትም ቢባልም በዚህ ህገ መንግሥት ውስጥ በህይወት የመኖር መብት ተደንግጓል። በዚህ ህገ መንግስት ውስጥ ሀሳብን የመግለጽ በነጻነት የመያዝ የማስተላለፍ መብት ያለ ገደብ ተደንግጓል። ንብረት የመያዝ መብትና የመሳሰሉ እነዚህ ድንጋጌዎች የሚሰሩት በሁሉም ወገን ነው። በተቃውሞም ጎራ ላለው፣ በመንግስቱም በድጋፍም ለሁሉም ነው የሚሰሩት እና መንግስት ወይም የገዢ ፓርቲ አካላት በሚያነሱበት ጊዜ እንዲህ አይነት ተቃውሞዎች ኢትዮጵያ ውስጥ ሲነሱ ከጀርባቸው አመፅና ሁከትን የማነሳሳት ተልእኮ ያነገቡ አሉ። መንግስትም ቢሆን የሚጠቅሰው ያንኑ ህገ መንግስት ነው። የታጠቁ ሰዎች በውስጣቸው አሉ። በጸጥታ ኃይሎች ላይ ተኩስ የሚከፍቱና ግድያ ፈጽመዋሉ እና እነዚህንም ጭምር ለመቆጣጠር ነው እንደዚህ አይነት የሀይል እርምጃዎች የሚወሰዱት ሲሉ ይሰማሉ የመንግስት ባለስልጣናት። ለመሆኑ እናንተ ይህን እንዴት ነው የምታዩት? እነዚህን መብቶች ህገ መንግስቱን በማስከበር በኩል፣ የዜጎችን መብትና ነጻነት በማስከበር በኩል ወደ እናንተስ ትመለከታላችሁ ወይ? እንዲህ አይነት ደንቦች፣ እንዲህ አይነት ህግጋት፣ እንዲህ አይነት መብቶች በሁሉም ወገን እንዳይጣሱ እኛም ጋር ስህተት አለ፣ ጥፋት አለ ብላችሁ የምትገመግሙት ነጥብ አለ ወይ አቶ ሙሉጌታ? በዚህ ላይ ምንድን ነው ህገ መንግስቱን መሰረት ያደረገ የሀይል እርምጃ በምወሰድበት ጊዜ ህገ መንግስት ሊጠቀስ ይችላል። እየተጠቀሰም ነው፣ ልክ ነው። የመጽሐፍ መብት፣ የመናገር መብት፣ የመደራጀት መብት፣ በህይወት የመኖር መብት እንዲሁም ከአንዱ ክልል ወደ አንዱ ክልል በሀገሪቱ ውስጥ የትኛውን ቦታ ሄዶ ንብረት አፍርቶ የመኖር መብት አለው ዜጋው ይላል ህገ መንግስቱ። ፖለቲካውን እንተውና የስልጣን ተፎካካሪ ስለሆን ራሳችንንም እናይበታለን። በዚህ መንገድ ገበሬውን እናንሳሲ አርሶ የሚያድረውን አርሶ አደሩን እናንሳው። ለምሳሌ አርሶ አደሩን ስናነሳ ከአማራ ክልል አካባቢ የአማርኛ ቋንቋ ተናጋሪ የሆኑ ሰዎች ወደ ምስራቅ ወደ ምራብ ሸዋ ሄደው ኖኖ የምትባል ወረዳ ላይ የሚኖሩ አሉ። እነዛ እዛ የሚኖሩ ሰዎች እኮ ሀብታቸውን ተነጥቀው ቤታቸው ተቃጥሎ ንብረታቸው ተዘርፎ እነሱ ታፍረው በኮንትራት መኪና ተይዘው እነሱ በጨለማ ተጭነው እኮ የፈለጉበት ቦታ የሚጣሉበት ነው። እነዚህ ሰዎች ብጥብጥ አንስተው ነው ወይ? የፖለቲካ ጥያቄ ጠይቀው ነው ወይ? አርሶ አደሮች እኮ ናቸው። ዜጎች እኮ ናቸው። በሀገራቸው በመብታቸው ተጠቅመው ሊኖሩ የሚፈልጉና እየኖሩ ያሉ ሀብት አፍርተው ልጆች ወልደው የሚኖሩ ናቸው። ፖለቲካን ስንነካ ፖለቲካ ከተነሳ፣ ባይዘይ ተቃዋሚ ሁለተኛ ዜጋ ነው በሀገሪቱ ላይ በግልጽ እንዲቀመጥ የምፈልገው ነገር እንደ ሁለተኛ ዜጋ ነው የሚታየው። የትኛውም አይነት ጥያቄ መልስ አያገኝም። የትኛውም መብቱ አይጠበቅም። ይሄንን መብቱን ለማስጠበቅ ከተናገረ ጸረ ሰላም ይባላል። እኔ በጣም ይገርመኛል። እኔ በሰላማዊ ትግል እየሞቱ መስራትና መታገል እኮ ነው፣ እየሞቱ መግደል አይደለም። እስኪ እየሞቱ መግደል አይደለም። የሰላማዊ ትግል አላማው ራሱ እየሞቱ መታገል ነው፣ እየሞቱ መግደል የለበትም። ይሄንን የማያሟላ የሰላማዊ ትግል አባል ወይም አመራር በፖለቲካ አመለካከቱ ብቻ የተያዘ ካልሆነ መስተካከር ይህን የሚያሟላ አመራር አለ ብዬ አላምንም። ካለም ስህተት ነው፣ ግን የለም በእርግጠኝነት ማለት ነው። አምኖበት የገባው በራሱ ፈቃድ የፈረመው በራሱ ፈቃድ አምኖበት ፎርም አድርጎ ወደዚህ ትግል የተቀላቀለ አካል ሲወጣ፣ እኔ ያስታውሳለሁ፣ ዘጠና ሰባት ህዝቡ ሲወጣ እየተተኮሰበት እኮ ባዶ እጁን ነው። እየተደበደበ ባዶ እጁን ነው። በእጁ እንኳን አይከላከልም ነበር ወጣቱ። የሰላማዊ ትግል መርህ አይደለም እንዴ? ይህንም በሚያደርጉበት ሂደት ምክንያት እንግዲህ ህገ መንግስቱ ምናልባት ስልጣንን ብቻ የሚጠብቅ ከሆነ ትርጉሙ በዚህ መልኩ ከወሰድ ነው ነው ሊያግባባን የሚችለው ስልጣንን የመጠየቅ መብትን የመጠየቅ የህዝብ ነው። ስልጣን ብሎ መጠየቅ በራሱ በሌላ መልኩ የሚታይ ካልሆነ በስተቀር በዚህ መልኩ ነበር ዘጠና ሰባት ሲገድል የነበረው አሁንም ስቲል አሁን ባለንበት ጊዜ ራሱ አሁን ያነሳሁልህ የቅርብ ጊዜ ትዝታ ነው። አሁን አመት ያልሞላው ጊዜ ነው እየነገርኩህ ያለሁት የኖኖ ወረዳ፣ ከዛ በፊት የጋምቤላ አካባቢ የነበሩት ጉራ ፈርዳ የነበሩት በደቡብ ክልል ክልል ውስጥ ማለት ነው። በኦሮሚያ ክልል ውስጥ የነበሩት በተለያየ ቦታ የነበረው እየተፈናቀለ የሚወጣው አመት ስላነሳ ፖለቲካ ጥያቄ ስለጠየቀ፣ የመብት ጥያቄ ስለጠየቀ፣ ፖለቲከኛ ስለሆነ አይደለም። ይሄ በኢህአዴግ በተጣመመ አመለካከት ባላቸው አመራሮች የሚፈጸም ነው። በህገ መንግስትም መሰረት ያለው አይደለም። ከህገ መንግስት መሰረት የወጣ የአይንህ ከለር አላማረኝም ብለው መስራት የማይችሉ ግን የሚሰራውን ደግሞ የሚመቀኙና እንዳይሰራ የሚያደርጉ ኃይሎች የሚያደርጉት እንቅስቃሴ ነው እና ይሄ ከምንም ጋር የሚያያዝ አይደለም። እንዳልከው ራሳችን እንፈትሻለን። የምንፈትሸውም ስነ ምግባር የራሳችን ደንብ አለ፣ የራሳችን ሂደት አለ። ያን ደንብ ተከትሎ የማይሰራ ፖለቲከኛ፣ ያን ደንብ ተከትሎ የማይሰራ አባል አባል ሊባልም አይችልም፣ ፖለቲከኛም ተብሎ የሰላማዊ ታጋይ ሊባልም አይችልም። የወንጉ በየማረሚያ ቤት ያለው የአይነት ከለር አላማረኝም ተብሎ የተሰበሰበ ነው እንጂ ህግ ጥሶ ህገ መንግስትን ጥሶ ወይም እንደው እንደ ሰላማዊ ትግል እንኳን አልጋ ነቅንቋናል። ይሄ መጣው እና ከዚህ አንጻር ነው እኔ የምረዳው ማየው። አቶ የሸዋስ የሚጨምሩት ካለ ወይም የሚቀሩት የማይስማሙበት ካለ ትካይ የቀየረው ነገር የለም። ሙሉ በሙሉ ሙሰማ ሙሉ ሁልጌታ ካለው ጋር ግን ትንሽ የምጨምረው ነገር ነው፣ ህገ መንግስቱ በራሱ ጉድለት አለበት፣ የሚስተካከሉ ነገሮች አሉት። ግን የሚስተካከልበት ማግባብ እዛው ህገ መንግስቱ ላይ አለ። የሚያስብ የሚነጋገር የሚወያይ ስርዓት ቢኖረን ሌሎች ሀገሮች እኳ አንዳንዱ ጊዜ ከህገ መንግስቱ በላይ ነው አሜንድመንቱ ወይም ማሻሻያው ከህገ መንግስቱ ጥራዝ በላይ የሚሆንባቸው ሀገሮችም አሉ። ማለት መለወጥ የጥሩነት ምልክት ነው እንጂ መጥፎነት አይደለም። የዩናይትድ ስቴትስ ህገ መንግስትን ማየት ይቻላል። በተለያዩ አጋጣሚዎች የተለያዩ ማሻሻያዎች ያሉት ነው እና ብዙ ለውጦች እየተደረጉ የመብቶች ድንጋጌዎች እንደ ቢል ኦፍ ራይትስ ማለት ነው፣ የሪኮንስትራክሽን ድንጋጌዎች እና እየተባሉ የተለያዩ ማሻሻያዎች በየጊዜው ይወጣሉ። ፈርስት አሜንድመንት ይሄ ሀገር ላለ ማለት ፈልጌ ነው እንጂ ብዙ ነገሮች አሉ። ከዋናው በላይ የሚሆን አመንድመቱ ማለት ነው ማሻሻያው ከዋናው ጥራዝ በላይ የበለጠ ይሄ ደግሞ የትልቅነት የአሳቢነት ፍሌክሲብልነት ማሳያ እንጂ መጥፎነት አይደለም። አንድ አንቀጽ ብታነሳ በመቃብሬ ላይ ነው የሚልህ እና አንድ እሱ አስቸጋሪ ነው። ሁለተኛ በተለይ ቅድም ሰኔ አንድ ዘጠና ሰባት በኋላ የደረሰበት ፓኒክ የደረሰበት ድንጋጤ ህገ መንግስቱን የሚያስሩ አዋጆች አውጥቷል ህጎች የሚባሉ የፀረ ሽብር ህግ እየተባሉ የሚዲያ ህግ፣ እነዚህ ሁሉ በጣም የሚገርም ማንኛውም ህግ ከህገ መንግስት በላይ መሆን አይችልም። ነው የበላይ ህጉ ህገ መንግስቱ ነው። ምግን ግን ለምሳሌ እኔ ራሴን ምሳሌ አድርጌ ልንገርህ። በህገ መንግስቱ ቃል ያለ መስጠት መብት አለኝ ስላልኩ አራት ወር ጨለማ ቤት ውስጥ ተዘግቻለሁ፣ ማ ማዕከላዊ ቃል ያለ መስጠት መብቴን ስለተጠቀምኩ ብቻ ማለት ነው። የሽብር ህጉ የሽብር አዋጁ ከህገ መንግስቱ በላይ ሆኖ ማለት ነው። ስለዚህ አንድ ራሱ ግክመት ጉድለት አለበት፣ ሁለት በእነዚህ ከዘጠና ሰባት በኋላ በወጡ አዋጆች እስር ጥፍንግ ተደርጎ ህገ መንግስቱ በቃ ዜሮ ሆኗል። አሁን ሌላው ያ ሙሉጌታ ያለው ነው እንዳልከው ዜጎች በሀገራቸው እንደልባቸው እንዲንቀሳቀሱ ማይደረግበት፣ እንደ አሁን እኮ የምትሰማው ሰሞኑን ከአረብ ሀገር እባካችሁ ተመለሱ እንዴት፣ ወደ ቤት ተመለሱ ወደ ሀገር ተመለሱ ብለ አንድ ዜጋ ትለምናለ። እንዴት እንዲህ ይላል? ችግር አለ ማለት እኮ ነው እዚህ። እና ይሄን ሁሉ ስታየው ወደ መጀመሪያችን ለመመለስ፣ ከዛ በፊት ሌሎችም ማንኛውም አገዛዝ ይገላል። ደርግ ነጻ እርምጃ ብሎ የአስክሬን እያስከፈለ ሁሉ እንዳስወሰደ በታሪክ አንብበናል። በኢህአዲግም በተለይ በቅርብ የምርጫ ውጤት ለማስጠበቅ በወጡ እንግዲህ ልዩ የሚያደርገውና እንደ አላማችን ይዘን ለእኔን ለሞቱ ሰዎች አድርጌ ወይም ማንኛውም ዜጋ ለሱ ነጻነት የሶስት ሺ አመት የጦርነት ታሪክን ወደ ካርድ ለመቀየር ጠበንጃ ሳይሆን በካርድ እንዲቀየር ለማድረግ የሞቱ ሰዎች ናቸው ያልናቸው የሰኔ አንድ ሰማዕታት ከዛ በኋላ የሞቱትን እስካሁን እስከ ሁለት ሺ ስምንት ያሉትን ሁሉ ዜጎች እንድናነሳ የሚያደርገን ምንም የተለወጠ ነገር የለም። ባለንበት ነው እየሄድን ያለ ነው። ዜጋው በህገ መንግስቱ ስርዓቱን እየጠየቀ ሳይሆን ህገ መንግስቱ እንደ ማስፈራሪያ ነው የሆነው ለማለት ነው። ባላለ አንድ በእርሶን በኩል እንዲመልሱልኝ የሚፈልገው ያላነሱት ነጥብ ምንድን ነው? ይሄ የነጻነት ጉዳይ ራስንም ይመለከታል፣ ሁሉንም ይመለከታል። ቅድም እርስዎ እንዳሉት ሀገሪቱ የሁላችንም ነች ብለዋል። ሁሉም ሰው መብት አለው በሀገሪቱ ላይ ማንኛውንም ጥያቄ የማንሳት ሀሳብ የመያዝ የመንቀሳቀስ በምርጫ የመሳተፍ የመሳሰሉና ሌላ ብዙ ሰፋፊ በህገ መንግሥት ደረጃ የተደነገጉ መብቶች አሉና የገዢው ፓርቲም ሆነ የመንግስት ኃላፊዎች በሚያነሱበት ጊዜ የሁከት ሁኔታ ከተቃዋሚዎች ይፈጠራል፣ የታጠቁ ሰዎች፣ ብረት የያዙ ሰዎች እየገቡ ሁከት ይፈጥራሉ፣ የመንግስቱን የጸጥታ ኃይሎች ያውካሉ፣ ይገድላሉ የሚል ቅሬታና ተቃውሞ ነው የሚያነሱት። ክስም ሲመሰርቱ ብዙ ጊዜ እንዲህ አይነት ክሶች ሲነሱ እንሰማለን። እና መንግስትስ ኃላፊነት የለበትም እንዴ? ጸጥታን የማስከበር የሚያነሳቸውን ክሶች፣ ወቀሳዎች የመቆጣጠር ኃላፊነት የለበትም እንዴ? እናንተስ ይህንን ወደ ራሳችሁ ተመልሳችሁ ሁሉ ትመለከታላችሁ። እንዳይፈጠሩ እንደዛ አይነት የህውከት ሁኔታዎች ህዝብን የሚያውቁ ማለት ነው፣ ንብረት ሊያወድሙ የሚችሉ ሁኔታዎች ብረት የያዙ ሰዎች በሰላማዊ እንቅስቃሴ ውስጥ እንዳይገቡ ማድረግ የምትችሉባቸው ሁኔታዎች አሉ። ትገመግማላችሁ ራሳችሁን። እንግዲህ የእንትኑ መነሻ መንግስት በሀገሪቱ ላይ ኢፌክቲቭ ኮንትሮል አለው ወይም ሙሉ በሙሉ በቁጥጥሩ ስረች በሚል አሳምሽን ነው ነሳው ሲጀመር፣ መንግስት ይህንን ሀገር እያስተዳደረ ነው። ስለዚህ ኢፌክቲቭ ኮንትሮል አለው እዚህ ሀገር ነገር ላይ ያ ካለው ደግሞ በስርዓት ማስተዳደር አለበት። ለምሳሌ ሰው ቁጥር ሲሆን ያመኛል እንዳልኩ ባንክ ሊዘርፍ ነው ወይ ንብረት ሊዋድም ነው ምናምን ተብሎ ሰው ይገደላል። ይሄ ትክክል አይደለም። ባንክ ሊዘርፍ ነው ከተባለ አንድ ከበደ የሚባል ሰው ለምሳሌ ወደ ፍርድ ቤት ነው መቅረብ ያለበት ተይዞ፣ ከዛ በኋላ ሊዘርፍ ነበር ወይ የእውነት ዘርፎ አለ ወይ ተመስክሮበት ዳኛ በሚያዘው መሰረት ነው ሌላው ውሳኔ፣ ቀጥሎ ያለው ውሳኔ መሆን ያለበት የትኛውም በአዋጅም ሆነ በህገ መንግስት ላይ ወደ ባንክ ሲሄድ ሰው ይመታ የሚል የለም። ስለዚህ ስርዓቱ በትክክል ፕሮግራም አውጥቶ ተወዳድሮ ማሸነፍ ስላልቻለ በጠመንጃ ብቻ መግዛት ስለሚፈልግ ወይም ያ ብቻ ስለሆነ አማራጩ የሚያደርጋቸው ናቸው እንጂ እንዳልኩ ነው የኢትዮጵያ ሕዝብ ለውጥ ይፈልጋል። እኔ ተዘዋውሬ ባየሁበት ቦታ ሁሉ፣ ግን ስርዓት ያለው ለውጥ ከጠመንጃ ውጭ የሆነ ለውጥ እንደሚፈልግ ደግሞ በትክክል አይቻለ። ስለዚህ የስርዓቱ ፍርሃት ነው እንዲገልና እንደ ጠመንጃ አምላኪ እንደሆን ከጠመንጃ ውጭ እኛ መንገድ የለም እንዲል የሚያደርገው የራሱ ባህሪ መብየ ነው መግመት እስቲ የአቅምን ጉዳይ ደግሞ እናንሳ። እናንተም ራሳችሁ መንግስት ልትሆኑ የምትችሉበት ሁኔታ ሊፈጠር ይችላል። ትክላችሁም፣ ይሄው ይመስለኛል። እና ከዚህ በፊት ሲነሱ የነበሩ ነገሮች ነበሩ። በተለይ የዘጠና ሰባቱ ሁከት ቀውስ የመጀመሪያ አልነበረም ሕይወት ሲጠፋበት በሰላማዊ ሰልፍ ወቅት እና ከዛ በፊትም በተለያዩ አጋጣሚዎች ሰዎች ይገደሉ ነበረ። ከዘጠና ሰባቱ ምርጫ በኋላ ያ ጥሩ ያልሆነ በጣም አሳዛኝ ሁኔታ ተፈጥሯል። ከዛ ወዲህም ባሉ አጋጣሚዎች በጣም የብዙ ሰው ሕይወት እየጠፋ ነው እየቀጠለው በአንድ ወቅት የመንግስቱ አካላት አቅም አልነበረንም እንዲህ አይነትን አድማ የመበተን አቅም አልነበረንም የሚል የመከራከሪያ ነጥብም አንስተው እንደነበረ አስታውሳለሁ። ለምሳሌ በውሃ የመበተን የአድማ በታኝ ፖሊሶች ዝግጅት፣ መከላከያው ራሱ ራዮት ጌር የሚባለው እና የመሳሰሉ ነገሮችም አልነበሩንም። ከቁሳቁስ አንስቶ እስከ ሰው ኃይል ድረስ የተደራጀን አልነበርንም። ድንገት የተፈጠረ ነገር ነው ብለው ነበረ። ከዛ በኋላ የአውሮፓ መንግስታት ጣልቃ ገብተው የፖሊስ ስልጠና ገዛ፣ በቁሳቁስ በተቋም ደረጃ የኢትዮጵያ ፖሊስ አቋም ራሱ ከና አጠራሩ ጭምር የተለወጠበት ሁኔታ ነው የተፈጠረው። የእንግሊዝ መንግስት ከፍ ፍተኛ እርዳታና ድጋፍ ሲያደርግ እንደነበረ እናስታውሳለን። ያን ጊዜ የነበረውን ሁኔታ እንዴት ነው የምታዩት? ይሄ መከራከሪያ ሀሳብ ትክክል ነበር ወይ? አሁንስ ባለው ሁኔታ የኢትዮጵያ ፖሊስ ስለ ፖሊስ ነው ስለ ሀገር ውስጥ ጸጥታና ደህንነት ነው የምንነጋገረውና የኢትዮጵያ ፖሊስ አሁን ባለው ሁኔታ በቂ ዝግጅት በቂ አቅም አለው ወይ? የሰዎችን ሕይወት የሰልፈኞችን የራሳቸውን ጨምሮ ማለት ነው እና የሕዝብን ንብረት የመጠበቅ እኔ ልቀጥል። አዎ፣ እሺ። አቶ የሸዋስ ጀመር የውጭ ወራሪ አልመጣም። የሀገሩ ሰው በሀገሩ መንግስት ላይ ነው ተቃውሞ ያነሳው። አሁን በምናያቸው ምሳሌ ውስጥ ማለት ነው። ስለዚህ እንደ አንድ እኮ እንደ አንድ የስራ ክፍል እኮ ብታየው በዚህ ደረጃ አቅሙን መገንባት ካልቻለ ምልቅቅ ነው ያለበት። ለምሳሌ በፖሊስ ነው ይሄ ያየ ነው፣ በግብርና በጤና እና በሌሎችም አቅም ከሌለው ያ ስርዓት ምን ያደርጋል? እዛ የእንትንም ጉዳይ እኮ ነው አስቦ ይሄ ሊመጣ ይችላል ብሎ የመስራት አንድ፣ ሁለተኛ ከህዝቡ ጋር ያለው ትብብርም እኮ ያሳያል። ሁሉ ጊዜ የተስተካከለ ጠመንጃ የተስተካከለ የመሳሪያ ኃይል ብቻ አዘጋጅቶ ለማፈን እስከቻልኩ ድረስ ብቻ እኖራለሁ የሚ የሚልም ግምታ ነው በእኔ የሚታየ። ስለዚህ እንደ አንድ የስራ ክፍል አቅሙን ካላጎለበተ በሌሎችም ሴል እንዳደረገ ነው የሚታየኝ። ስለዚህ የደካማነት ምልክት ስለሆነ ለሚችል ፓርቲ ህዝብ ለሚደግፈው ፓርቲ መልክት ነው ያለበት እንጂ መሳሪያ እስከ ገዛ ውሃ እስከ አዘጋጅ ጠብቁኝ አይነት በእውነት ተሳቂያ ነው የሚሆን ይመስለኝ። አቶ ሙሉ ጌታ አመሰግናለሁን። እዚህ ላይ ትንሽ የተለየ ያሰባለን ቆም የማሸማተት የመጉዳት በስርዓት ውስጥ የሚቃወመው አካልና አባል ደጋፊ ሁሉ በሰዓት ውስጥ እንዲወድቅ የሚደረግ ካልሆነ መስተከር ይችላል። ሉዓላዊት ሀገር ሁነም ለመናገር በዚህ ደረጃ ውሃ የመበተን አቅም አጥተዋል ብዬ አሁን ባለንበት በፊት ሊሆን ይችል ይሆናል። በዘጠና ሰባቱ ነው ከዘጠና ሰባቱ በኋላ ነው እንዲህ አይነት ሁኔታዎች የተፈጠሩት። ከዛ በኋላ ብዙ ለውጦች መካሄዳቸውን እናስታውሳለን። ከፖሊስ አደረጃጀት ጭምር አደረጃጀትን ጭምር ለውጥ ያመጣ አሁን ያለው የተደራጀ ሕግ አስከባሪ አካል ይሄ አቅም ሳይኖረው ቀርቶ ነው ለምንድንም አላምነው። አለ አቅም አለ። ብዙ ለውጦች አሉ ግን እነዚያ ለውጦች ለማፈን የሚውሉ ብቻ እንዲሆኑ ስለታመንበት ይመስለኛል እንጂ ይሄ አቅም ጠፍቶ ውሃ ጠፍቶ ወይ ሌላ ነገር ጠፍቶ አስለቃሽ ጋዝ ጠፍቶ አይደለም። ባህር ዳር ላይ የተወሰደውን እርምጃ ብንወስድ ከነፍስ ወከፍ እስከ ጅምላ ጨራሽ እስከ ከባድ መሳሪያ ድረስ የመጠቀም ሂደት እንደ አንድ ከውጭ ሀገር እንደመጣ ወራሪ ተቆጥሮ፣ እንደ መደበኛ ጦርነት ተቆጥሮ የተወሰደው እርምጃ ትንሽ ያስደንቃል፣ ያስደነግጣል። ይሄ እርምጃ ግን ሌላውን ለዜጋ ወይም ለአድማ ለወጣ ዜጋ መጠቀም ያለበትን በሰላማዊ ለተቃውሞ የወጣን በሰላም መንገድ ምንም ነገር ሳይል ለወጣ ሕዝብ አስለቃሽ ጭስ ሌሎችንም ነገሮች መጠቀም አቅም አንሶት ነው ብዬ በዚህ ደረጃ አልገምትም። ምናልባትም እንዳልኩት እንደ መፈራቱ እንዲኖር የሚወሰዱ እርምጃዎች ጭምር መስሎ ነው የሚታየኝ። ግን ሕዝቡ ደግሞ በተገፋ ቁጥር ዳር እየወጣ ነው የሚሄድ። ይህንን ነው ትንሽ ማገናዘብ ያካተ ይመስለኛል እንጂ የጉልበት ማጣት ወይም መጃጀት ችግራቸው ጎልቶ አይደለም። በዚህ ለሁኔ የምረዳው ሆን ተብሎ የሚደረግ ነገር ካልሆነ መስተከር የአቅም ማለት አይደለም ብዬ ነው ማስበው። ምክንያቱም አገሪቱ ናት አቅም ማለት ሀገሪቱ ናት። አገሪቱ ደግሞ ለሆነ አቅም ላይ አንሳት እያምናል የማህበራዊ ሳይንስ አጥኞች፣ ተመራማሪዎች፣ የማህበረሰብ ቃኚዎች የሚያነሷቸው ነጥቦች አሉ። ብዙ ጊዜ በግጭቶች ውስጥ የሚያልፉ ማህበረሰቦች የስነ ልቦና ቀውስ ውስጥ ይገባሉ። አንድም መነጋገር አይችሉም፣ ወይም መግባባት አይችሉም፣ ወይ መደማመጥ አይችሉም። አንዳንድ ጊዜ ስለ አንድ ነገር እየተነጋገሩ ይጣላሉ። ይሄ ከቀውሱ ከዛ ከስነ ልቦና ቀውስ የሚመነጭ ጉዳይ ነው ምናልባት እንዲህ አይነት አብዮት ኢትዮጵያ ውስጥ መካሄድ አለበት፣ ህብረተሰቡ የሚታከምበት በአጠቃላይ ማለት ነው። የስነ ልቦና ታድሶ ኢትዮጵያ ውስጥ የሚደረግበት ሁኔታ መፈጠር አለበት የሚል ሀሳብ አላችሁ። እንዲህ አይነት ሀሳብ የሚያንጸባርቁ የተለያዩ የፖለቲካ ሳይንስም የማህበረሰብ ሳይንስም ሰዎች ይሰማሉ። ምክንያቱም ኢትዮጵያ በብዙ ግጭቶች ውስጥ የኢትዮጵያ ታሪክ የጦርነቶች ታሪክ ነው፣ የግጭቶች ታሪክ ነው። ስለዚህ ፖለቲካዋን የመደማመጥ አይደለም ብዙ ጊዜ ምንድን ነው የምታስቡት? ሁሌ ትጨምርበታለህ። እኔ ልበልና እሺ፣ አቶ ይሻ ሁሉ ጊዜ በተለይ ዘጠነ ሰባት ያ ቀውስ ከመጣ በኋላ ብዙ የፖለቲካ ሰዎች የሚሉት እንደ ትልልቆችም አባቶችን የሚሉት እዚህ ሀገር ላይ ብሔራዊ እርቅ ያስፈልጋል። ደርግ በዛ እርምጃው ነጻ እርምጃ፣ በተለይ እየቦታው ወጣቶች በሞቱበት እንደዛ አይነት ለሀገር የሚቆረቆሩ ትንታግ የሆኑ ወጣቶችን ጨረሰ፣ ጀግኖችን ጨረሰ ጀግኖችን ብቻ ሳይሆን ጀግንነትን ጭምር ገደለ። በየቤት በየደጅ ሬሳ እየጣለ ያ ስዕል ከፊታቸው ያልጠፋ እናቶች አሉ። በሰማንያ ሶስት ከዛ በኋላ ከስልሳ ሰባት በኋላ በሰማንያ ሶስት እንደገና በዘጠና ሰባት እንደገና እስካሁን ድረስ የመገዳድል እንትን ነው ያለው እና ይህንን አንድ ቦታ ላይ መቆም አለብን። እሱን ደግሞ ማድረግ የምንችለው በብሔራዊ ርቅ ብቻ ነው የሚል ደጋግሜ ብያለሁ። ኢትዮጵያ የሰው ድሀ አይደለችም። ለራሳቸው ሀገር ብቻ ሳይሆን ለአፍሪካም ለዓለምም ትልቅ አስተዋጽኦ ማድረግ የሚችሉ ሰዎች ያሉባት ሀገር ናት መድረኩን እነሱን ባይጠቀሙበትም እድልም ባይሰጣቸውም ሰዎቹ ግን አሉ እና እኔ የማስበው አሁን እዚህ ሀገር ላይ ብሔራዊ እርቅ ያስፈልጋል፣ የባለፈውን የምናቆምበት ወደፊቱ የምንሸጋገርበት ሀገራዊ እርቅ ያስፈልጋል ብዬ አምናለሁ። እሺ፣ አቶ ሙሉጌታ፣ እኔም ከዚህ የተለየ ሀሳብ የለኝም። መልካም ሊሆን የሚችለው ሀገራችን ጥሩ ባህል አላት በተለያየ መንገድ ከዚህ በፊት ችግሮች ሲፈቱበት የነበሩት አሁንም እየተፈታ ያለበት በመንግስታችንም የሚፈቅደው መስማማት ሊመጣ የሚችለው እርቅ ነው። ብሔራዊ እርቅ ተደርጎ ከሀገሮችም ተሰደው የሚኖሩ ኢትዮጵያውያን ያገባናል የሚሉ በሀገር ውስጥም በሰላማዊ መንገድ ተደራጅተው ያሉ ተቃዋሚዎች የእነሱ አባላትና ደጋፊዎች ሌሎቹም ብሔርን እንኳን ከብሔር ብዙ ጊዜ የጉጂ ቦረናን አካባቢዎች ብናነሳ በጎን ሰው ተለይቶ ጎሳ ከጎሳ ተጣልቶ የሚጋደልበት አገር ደረጃ ላይ ደርሳለች። ይሄ ግን የራሱ ባህል አለው፣ ችግር እንዴት እንደሚፈታ ያውቀዋል። ያ አካባቢ እርቅ ቢደረግ ጎሳዎቹ ለራሳቸው መጠቀሚያ ባያስቡ፣ አንድ እግራቸውን መንግስት ስልጣን ላይ አድርገው አንድ እግራቸውን ጎሳ ውስጥ ከትተው የሚንቀሳቀሱ ሰዎች ባይኖሩ፣ ወጥ የሆነ እርቅ፣ ብሔራዊ የሆነ እርቅ ቢደረግ፣ ብሔር ከብሔር፣ ህዝብ ከህዝብ፣ ህዝብና መንግስት፣ ተቃዋሚና መንግስት፣ ሁሉንም ያካተተ ይሄ ችግር አፈታት በሰላማዊ መንገድ በመነጋገር እና በመወያየት በሽማግሎች፣ የሃይማኖት አባቶችም አሉ፣ በየደረጃው የሀገር ሽማግሎች አሉ፣ በየደረጃው ምሁራን አሉ። በየደረጃው እነዚህ ሁሉ ያካተተ አንድ የሆነ ወጥ የሆነ ብሔራዊ እርቅ ይደረግ። በዚች ሀገር ያለፈ ታሪኳን ራሱ ላይ ደገም ጥላው ታልፋለች ብዬ አምናለሁ። ወደ ኋላ ያለፈውን ነገር እርግጥ ነው የረጅም ዘመን የጦርነት ታሪክ ያላት ሀገር ናት። ከወራሪ ጋር ስትዋጋ ይኖረች፣ እርስ በርስ እንደዚሁ ስትዋጋ ስትገዳደል፣ ባይለስላሴ ጊዜ ለመንግስቱ ነዋይ ያስፈጃቸው ባለስልጣኖች፣ ከዛም እነሱ የፈጁት ደግሞ ህዝብ። ከ- ወደ ደርግ ስንመጣ ደግሞ የምናያቸው በታሪክ ደረጃ የምናያቸው ስንት ለሀገር ሊጠቅሙ የሚችሉ ምሁራን በደርግ ያለቋል። ያንን ሁሉ ያስተናገደች ሀገር እናት የነዚህ ሁሉ እናት የሆነች እንዴት አድርጋ ልትረዳ ትችላለች? እንደውም እኮ በኢትዮጵያ ውስጥ አሁን በሰላማዊ ትግል በተለያዩ ደጋፊና አባላት ወደ ትግሉ መግባታቸው ራሱ የቤተሰብን ፍላጎት ወደ ኋላ በመተው ነው ማለት ይቻላል። ቤተሰብ በዚያ ባለፈ ውስጡ የተጎዳ ቤተሰብ ነው ያለው ሁሉም። ስለዚህ ይሄ ለገዥው አገዛዝ ስርዓቱም፣ ለመንግስትም፣ ለገዢው ፓርቲም፣ ለተቃዋሚ ለሁሉም ሊጠቅም የሚችለው ከሰላም የተሻለ ምንም አይነት አማራጭ የለም። ከሰላም የተሻለ ምንም አይነት መንገድ የለም። ከእርቅ የተሻለ ይቅር ከመባባል ደግሞ የተሻለ ሸፍጥ የሌለበት እርቅ ብዙ ጊዜኛ ሀገር ችግሮች የሚፈጠሩት በውስጡ ሸፍጦች ስለሚኖሩ ነው። ሸፍጥ ሳይኖር ሸፍጥ የሌለበት እርቅ ከተደረገ ለዚች ሀገር ሁሉም ለአንድነትና፣ ሁሉም ለዚች ሀገር ሉዓላዊነት፣ ሁሉም ለዚች ሀገር እድገት፣ ሁሉም በአንድ ልብ ተነስቶ በሰላም ወደ ስራ የሚገባበት መንገድ ከተመቻቸ የሚሰደድም አካል አይኖርም፣ የሚሄድም አካል አይኖርም፣ የሚያሰድድም አይኖርም፣ የሚሞትም አይኖርም፣ የሚገድልም አይኖርም፣ የሚያስርም አይኖርም፣ የሚታሰርም አይኖርም። አንድ ሀገር አንድ ሕዝብ ይኖራታል ማለት ነው። በዚህ አይነት መልኩ ካልሆነ መሰከር የተባለው ይሄ የስነ ልቦናችን ነው። በቀላሉ ሊፋቅ የሚችል አይሆንም ብዬንም ነው ማለት ነው። እስቲ አሁን ከተናገራችኋቸው ነጥቦች ውስጥ አንድ ሁለቱን ምናልባት ሊጋጩ የሚችሉ ነጥቦችን ላንሳና ትንሽ ገምግሙልኝ። በአንድ በኩል ቀደም ሲል በተካሄዱ በተፈጸሙ ግድያዎች እና ጥፋቶች እስካሁን ድረስ መንግስት፣ ምንም እንኳን ተጠያቂዎች ለፍርድ እንዲቀርቡ ይደረጋል ቢልም በመንግስት በኩል ለፍርድ ሲቀርቡ ሲጠየቁ ሰዎች አላየንም ብላችሁኛል። በሌላ በኩል ደግሞ እርቅ መኖር አለበት መስማማት መኖር አለበት እያላችሁ ነው። ይህ ያለመጠየቅ ሁኔታ ባለበት አየር ባለበት ድባብ እርቅ ሊሰፍን ይችላል? አንደኛ። ሁለተኛ፣ ቅድም እንደ ገለጻችሁት ሰው ተገደለ ሲባል ቁጥር አይደለም። አንድ ሰው ተገደለ፣ ሁለት ሰው ተገደለ ተብሎ የሚታለፍ አይደለም። በሰኔ አንዱ ዝግጅታችሁ ላይ የተጎጂዎች ቤተሰቦችን ሳትጋብዙ አልቀራችሁም መቼም። የእነሱ ስነልቦና የነሱ የእነሱ አስተሳሰብ የእነሱ ሞራል በምን ሁኔታ ላይ ነው ያለው? እንዴት ሆኖ ሊጣጣም ይችላል እርቅ የምትሉት ነገርና ያለመጠየቅ ጎን ለጎን ይሄዳሉ ወይ? አቶ የሸዋስ አመሰግናለሁ። እርቅ እኮ ማለት መተው ማለት ነው። ይቅር ለእግዚአብሔር ማለት ትተነዋል ማለት ነው ለምንድነው ምንተው ለወደፊቱ ስንል በነገራችን ላይ በእርቅ ተጨቋኝ ብቻ አይደለም፣ ነጻ የሚወጣው ተጨቋኝ ጭምር ነው። ያኛውም የራሱ ፍርሃት ውስጥ ስለሚኖር ነው በግድያ ላይ ሌላ ግድያ የሚጨምረው። ያንን ስነግርህ ቅድም የነዛ ሰዎች አጥንትና ደም ለዲሞክራሲ መደላድል ነው ያን ስለሆነ ነው የምናስቀጥለው ብያለሁ። እርቅ ሲኖር በነዛ ሰዎች ነጻ ወጣን ማለት ነው፣ ወይም እነዛ ሰዎች ላብ ደም፣ በነዛ ሰዎች ስጋና አጥንት ነጻ ወጣን ማለት ነው። በነገራችን ላይ ይሄ ሂደት አዲስ አይደለም። በደቡብ አፍሪካ ተደርጓል። ምዛዚዎችንም አይተናል ገዳይ ሄዶ ሞተባት እናት ቤት ይቅርታ ሲጠይቅ ከልብ። ሩዋንዳም እንደዚሁ አይነት ሁኔታ ሩዋንዳም ሆኗል። እና ሄሊንግ ይሄ ፈውስ ያስፈልገዋል። ፖለቲካው ነው ዋናው ዓላማ፣ የሆነ ቦታ ላይ መቆም አለበት። መገዳደሉ ይቀጥላል። ለምሳሌ ሌላ ፓርቲ ቢያሸንፍ ኢህአዴግን ምንድን ነው የሚያደርገው? ኢህአዴግ እኮ በነጻነት መኖር አለበት። ይህንን ኢህአዴግ በነጻነት እንዲኖር የሚያደርገው ይቅር ማለት ነው። በቃ ትተነዋል፣ ለወደፊቱ በጎነት፣ ለወደፊቱ የኢትዮጵያ መልካምነት ትተነዋል። ከዚህ በኋላ ግድያ አይኖርም። ከዚህ በኋላ እስር አይኖርም። ይህንን ስለ እርምጃ ስናወራ፣ መደበኛ እርምጃ መደበኛ የሆነ ጉዞ ነው የሚወስድ ኛ ውጭ የሆነ እርምጃ ግን ትልቅ እርምጃ ግን ገደል ያሻግርሃል። ስለዚህ ይህንን ገደል መሻገር የምንችለው በይቅርታ ብቻ ነው። ቀድሞ ልጌታን ብሎታል። የረጅም ዓመት የጦርነት ታሪክ አለን። ያንን የጦርነት ታሪክ መሻገር የምንችለው በይቅርታ ብቻ ነው። በመተው ይቅር ማለት መተው ማለት በቃ ተተነዋል። ከዚህ በኋላ ብዙ ነገር ነው እኮ ምን የተዘረፈ ገንዘብ አለ የሞተ ሰው አለ ሶሎሞን የሚያሳዝንህ እኮ እዚህ ሀገር እንደ አንድ ዜጋ የምታዝነው ተቋማት እኮ ወድመዋል። ሽምግልና አይከበርም፣ የሃይማኖት አባትነት አይከበርም፣ መምህርነት በእኔ እድሜ ለመምህሬ የነበረኝን እንትን አስታውሰዋለሁ። አሁን መምህርነት አይከበርም። ብዙ ተቋማት ብዙ አይነኬ ተቋማት የምናከብራቸው እንደ ከአምላክ ቀጥሎ የምናያቸው ተቋማት ስብርብር ብለው ተንቀዋል። ስለዚህ ይህንን ገደል መሻገር የምንችለው በትልቅ እርምጃ ነው። ያ ትልቅ እርምጃ ደግሞ መተው ወይም ይቅር ማለት ነው። በእውነት ይህንን እንደው ለምሳሌ እኛ ፓርቲ ውስጥ አሉ ይህንን የሚያራምዱ በክፍልም ደረጃ እንደራሳቸው ጉዳይ አድርገው የሚያዩ ሰዎች አውቃለሁ። እና ይህንን ማጋባት ቢቻል ወደ መንግስት አካላትም ወደ ዜጋውም ወደ ህዝቡም ትልቅ የፖለቲካ ፈውስ ይፈጠራል ብዬ ነው አስበው። አመሰግናል አቶ ሙሉጌታ ሰሎሞን። ሶሎሞን በህግ ተጠያቂነት አንፃር ያነሳው ነገር አለና ህግ በመሰረቱ በውስጡ በቀል አለው። ይሄ ምንም ጥርጥር የለውም። የገደለ ሰው በውስጡ ፍትህስ የለውም? ፍትህ ዋና ሀሳቡ ነው፣ ግን በቀልም አለው ህጉ። ራሱ ያ በቀል ሊመጣ የሚችለው ምንድን ነው? ይህንን ያደረገ አካል ይገደል ባይባል እንኳን እንዲህ ይደረግ የሚለው ውሳኔ ፍትህን ቢያሳይም ለጥፋቱ ተመጣጣኝ በቀል ማለት ነው። ችግሮችን ሊያስቆም አይችልም። ይሄ ባጭሩ ዘላቂ የሆነ ሰላም ሊያመጣ አይችልም። ትልቁ ነገር በአፍሪካ የሚሆን በኢትዮጵያ ለጥፋተኞች ራሱ አግሪመንት አለመኖር ይመስለኛል። የፖለቲካውም ለውጥ ሊመጣ ያልቻለ ስምምነት አለመኖር ስምምነት አለመኖር አ ለጥፋተኞች ራሱ እስካሁን የጠፋው ነገር ይበቃናል፣ ከዚህ በኋላ ግን ያጠፉትም አይጠየቁ፣ የጠፉትም ደግሞ ጠያቂ አይሆኑ፣ እዚህ ላይ እናቁመውና ዘመን ተሻጋሪ የሆነ ሰላም በዚህች ሀገር ይምጣ፣ ለሚቀጥለው ትውልድ ሰላምና ፍቅርን እናስረክብ ብሎ በቆራጥነት መቆም ማንኛውንም ነገር ባለበት እንዲቆም ያደርገዋል። አሁን ባለንበት ሂደት ግን ጠያቂና ተጠያቂ እየሆነ ከሄደ የሚቆም አይደለም የሚሆነው። ለሚቀጥለውም ትውልድ ለልጆቻችንም ይህን እያወረሰ ነው የምንሄደው ማለት ነው። ሰላምን አውርሶ ለመሄድ ተጠያቂነትን አስቀምጦ ለማለፍ እዚህ ጋር ይበቃናል። ሁላችሁም ሰይፋችሁን አስቀምጡ። በፍቅር መማረክ ማለት ነው። ሳይገሉ ሳይተኩሱ መማረክ ማለት ነው። አርክ ማለት ነው። ሳይተኩሱ መማረክ ከተቻለ ሳይገሉ መማረክ ከተቻለ በተኩስም ሞት ከሌለ በጦርነትም መማረቅ ከሌለ በፍቅር መማረቅ ከተቻለ በዚች ሀገር የሚያዋጣትና ትልቁ ትልቁ አብይ ሆኖ ልያዝ የሚገባው አብይ ጉዳይ ነው። እየማምንበት ነው፣ ይሄንን ነው። ፍቅር ከምንም በላይ ነው። ሰላም ከምንም በላይ ነው። ለሀገርም፣ ለትውልድም፣ ለእያንዳንዱ ሰው፣ ለባለስልጣንም፣ ለህዝብም፣ ለተቃዋሚም፣ ለገዥም ከማንም በላይ ነው። ይህ ፍቅር ሊመጣ የሚችለው ደግሞ በቃ ለሀገራችን ስንል ከዚህ በኋላ ትውልድ በነፃነት እንዲኖር እዚህ ጋር ይበቃናል፣ ሰላም መፍጠር አለበት፣ እርቅ መውረድ አለበት፣ ማንም ያጠፋ ማን ከዚህ በኋላ በዚህ መልኩ መደምደም አለበት ብሎ ማመን ወይም ማሰብ የሚችል አካል ሲገኝ ችግሮች እዚሁ ላይ ሊቆሙ ይችላሉ ብዬ ስለማምን ነው። የሚጋጭ ነገር ሳይሆን ችግሮችን ቆርጦ የሚጥል ነው። ይሄ ፍትሕንና ህግን ብቻ ተከትለን ከሄድ ፍትሐዊነት የሌሉበት ቦታዎች ላይ ነው የምንጫወው። ተጠያቂነት የለም የምንለው ህግ ፍትህ ስለሆነ ፍትህ ባልታየበት ቦታ ላይ ነው እንጂ ይሄንን ብቻ ተነስቶ የበቀለኝነት ስሜት እየተስተናገደበት እንዲሄድ አይደለም። አሁን እየተደረገ ያለው እኮ የበቀለኝነት ስሜት ነው። አብዛኞቹ እኮ አሁን በአሸባሪነት እንደዚህ ሆነው አግኝተናቸው እንዲህ የሚባለው ነገር እኮ ውስጡ በቀል ያዘለ ነገር ነው እና ከሁለቱም አካል እነዚህ አይነት ሂደቶች ከሁሉም አእምሮ ውስጥ ታስተው ሁሉም ለሰላም ዘብ ቢቆም የተሻለ ነው የሚል እምነት አለኝ። እንግዲህ እጅግ አሳዛኝ በሆነ ሁኔታ ሕይወታቸው የጠፋ ኢትዮጵያውያንን ስትዘክሩ በጣም ብዙ ቁጣ፣ በጣም ብዙ ቂም፣ በጣም ብዙ በቀል ልታሰሙ ትችላላችሁ ብሎ መገመት ቀላል አይሆንም ነበረ። በውይይታችን ማብቂያ ላይ ግን አጉልታችሁ ስትናገሩ የሰማሁት ይቅር መባባልን፣ የሰላምን፣ የእምነትን፣ የተስፋን፣ የፍቅርን አስፈላጊነት ነው። የተከበራችሁ የፓርቲዎች መሪዎች፣ አቶ ሙሉጌታ አበበ የመያድ ምክትል ፕሬዚደንት፣ አቶ ኢየሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ ይህንን መልእክታችሁን ለህዝብ አደርሳለሁኝ። እንግዲህ ውይይታችን ይቀጥላል። የመንግስት አካላትን የሰብአዊ መብቶች ቡድኖችን፣ እና ተቋማትን የተጎጂዎች ቤተሰቦችንም እንደዚሁ እያሳተፍን እያወያየን እንቀጥላለን። ይሄንን ንግግራችንን በአድማጮቻችን ስም በጣም አመሰግናለሁ። እግዜር ይስጥልኝ፣ እግዜር ያክብርልኝ። ይላለሁ ይላለሁ ይላለሁ ይላለሁ